ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መሰረት በሌለው ክስ ዶክተር ፍግሮ ከህይወቱ አምስቱ ዓመት ተሰልቆበታል ብል የተሳሳትኩ አይመስለኝም። በደንብ ከታተል ነበር። በደንብ አውቀዋለሁ። ዶክተር ፍግሮ ዶክተር መሰረት መንግስቱ ይባላሉ። በዛሬው ዕለት ክሳቸውን እንዲቋረጥ ከተደረጉት እስረኞች የአቶ ፍቅሩ ማሩ ባለቤት ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሱዳን ጉብኝታቸው ከፕሬዚዳንት ኦማር ሀሰን አልበሽር ጋር ተገናኝተው ከተያዩና በሱዳን የሚገኙ ኢትዮጵያውያን እንደሚፈቱ ቃል ከተገባላቸው በኋላ ዛሬ 1400 ኢትዮጵያውያን ከስር መለቀቃቸው ተዘግቧል። የዚህንም ዝርዝር ይዘናል። ሌሎች በርከት ያሉ ቅንብሮችና ዘገባዎችን ይዘን ከግንቦት 3 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ሰለሞን ክፍሌ እንሆናለን ከአቀናባሪያችን ብርሃን ኃይሉና ከሌሎች ጋር አብረን እናመሻለን። በቅድሚያ ግን የዕለቱን ያለም ዜና የተባበሩት መንግስታት ድርጅት በኤርትራ ላይ የጣለውን ማዕቀብ ለማንሳት የሚያስችሉ ተጨባጭ ለውጦች አልታዩም ስትል ኢትዮጵያ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሐሳብ ማቅረቧን ትላንት መዘገባችን ይታወሳል። ኤርትራ መልስ ሰጥታለች። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር መልእክታቸው መልስ የሰጡት በኢትዮጵያ ውጭ ጉዳይ ሚኒስቴር ሚኒስትር ዴታ ወይዘሮ ሂሩት ዘመነ ላቀረቡት ጥሪ ነው። አቶ የማነ በሰጡት ምላሽ፣ ወይዘሮ ሂሩት በኤርትራ ላይ የተጣለው ህገወጥ ያሉት ማዕቀብ መቀጠል አስፈላጊ ነው ሲሉ በአፍሪካ ቀንድ ጉብኝት በማድረግ ላይ ለሚገኘው የተባበሩት መንግስታት የጸጥታው ምክር ቤት ተቆጣጣሪ ቡድን ተናግረዋል። ባለስልጣኗ በዚህ ጉዳይ ላይ ኢትዮጵያ በእርግጥ አንዳች ዲፕሎማሲያዊ ድጋፍ ይኖራታል ብለው የሚያምኑ ከሆነ የሚኖሩት ሌላ ዓለም ውስጥ ነው ብለዋል። አቶ የማና አክለውም ሐቁ በወቅቱ ከሕግ አንጻርም ሆነ በትክክለኛ ማስረጃ ላይ ሳይመሠረቱ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም የዩናይትድ ስቴትስን አስተዳደር የፖለቲካ አጀንዳ ለማስፈጸም በኤርትራ ላይ የተጣሉ ማዕቀቦች መሆናቸው ነው ካሉ በኋላ ያ ውሳኔም እስካሁን ለዘለቀው የሕዝባዊ ወያና ሓርነት ትግራይ እምቢተኝነት ምክንያት ሊሆን በቅቷል። ብለዋል ይልቅስ በተባበሩት መንግስታት የተደገፈውን የአልጀርሱን የሰላም ስምምነት በመጣሷ ልትቀጣ የሚገባት ኢትዮጵያ ናት ሲሉም የኤርትራው ማስታወቂያ ሚኒስትራቱ የማነ ገብረ መስቀል በትላንቱ የትዊተር መልእክታቸው መልስ ሰጥተዋል። የዓለም ጤና ድርጅት በኮንጎ ዲሞክራሲያዊ ሪፐብሊክ ተቀስቅሷል ያለውን ከባድ የኢቦላ ወረርሽኝ ለመዋጋት እየተዘጋጀ መሆኑን ዛሬ አስታወቀ። ባለፈው አንድ ጊዜ ውስጥ ቢኮሮ ወረዳ ውስጥ የሞቱትን አስራ ሰባት ሰዎች ጨምሮ ሌሎች 27 ሰዎች የደም ማስተፋት ምልክት ባለው ኃይለኛ ትኩሳት መያዛቸውን ደብሊዩችኦ የዓለሙ ጤና ድርጅት ትናንት መግለጹ ተዘግቧል። የተከሰተውን የጤና ቀውስ ለማስወገድ ዓለም አቀፍና መንግስታዊ ያልሆኑ ድርጅቶች የያዙትን ጥረት እንዲያስተባብር የኮንጎ ዲሞክራሲያዊ ሪፐብሊክ ጤና ጥበቃ ሚኒስቴር ደብልዩ ኤች ኦን ጠይቋል። በዓለሙ ጤና ድርጅት መረጃዎች መሰረት በኮንጎ ዲሞክራሲያዊ ሪፐብሊክ የተከሰተው የኢቦላ ወረርሽኝ ምን ያህል ስፋት እንዳለው ሙሉ በሙሉ ገና አልታወቀም። በአሁኑ ወቅት ወደ ተከሰተበት አካባቢ ለመድረስም የትራንስፖርትና መገናኛ አስቸጋሪ በመሆኑ ጥረቶችን ያከብዳል ብለዋል። ደብሊውኤችኦ እንደገለጠው ኢቦላ እንደ አውሮፓውያን ዘመን አቆጣጠር በ1976 ዓመተ ምህረት ለመጀመሪያ ጊዜ ከተከሰተ በኋላ በኮንጎ ዲሞክራሲያዊ ሪፐብሊክ ቢኮሮ ወረዳ ውስጥ ሲደርስ አሁን ለዘጠነኛ ጊዜ ነው። የደቡብ ሱዳን ፕሬዚደንት ሳልቫ ኪር የሀገሪቱን ብሔራዊ ባንክ ዋናና ምክትል ገዥዎች ከስራ አባረዋል። ለወሰዱት እርምጃ የሰጡት ምክንያት ግን የለም። ፕሬዚደንት ኪር ትላንት ማታ ያወጧቸው ሁለት ማዘዣዎች ዋናው የብሔራዊ ባንክ ገዢ ኦቶም ራጎ አጃክ እና ምክትላቸው ዲርቶንግ እንጎር ከስልጣን ተነስተዋል ይላሉ። አንድ የደቡብ ሱዳን የምጣኔ ሀብት ባለሙያ ሲናገሩ ሁለቱ የባንክ አስተዳዳሪዎች ምናልባት የተባረሩት እየወደቀ ያለውን የሀገሪቱን ኢኮኖሚ ለማሻሻል ባለመቻላቸው ሳይሆን አልቀረም ብለዋል። የባንኩ ምንጮች የአመራር ለውጥ መካሄዱን ለአሜሪካ ድምፅ የደቡብ ሱዳን ፎከስ ራዲዮ ፕሮግራም አረጋግጠዋል። የፕሬዝደንት ሳልቫኪር ማስታወቂያ ሚኒስትር አቴኒ ዌክ አቴኒ ግን እስካሁን የማዕከላዊ ባንኩ ገዢዎች የተባረሩበትን ማዘዣ ባለማየቴ በግምት መናገር አልችልም ብለዋል። ማዘዣው ወጥቶ ከሆነም በደቡብ ሱዳን ብሮድካስቲንግ ኮርፖሬሽን በኩል መገለጽ ነበረበት ሲሉ አስረድተዋል። የአሜሪካ ድምፅ የደቡብ ሱዳን ፎከስ ራዲዮ ፕሮግራም በፕሬዝደንት ኬር ትላንት የተሰጠውን ማዘዣ ቅጂ ማየቱን አረጋግጧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የጣሊያን መንግስትና የፊናንስ ፖሊስ ከፍተኛ ጸረ ሽብር አሰሳ በማካሄድ ሁለት የጅሃዳውያን ህዋሶችን ማግኘቱንና ብዙ ሰዎችም መታሰራቸውን አስታወቀ። ፖሊሶች በሀገሪቱ ሰሜን ክፍልና በሳርዳንዲኒያ ሀያ በሚሆኑ ንብረቶች ላይ ፍተሻ ማካሄዳቸው ተገልጧል። የኢትዮ የኢጣሊያ የአገር አስተዳደር ሚኒስትር ማርኮ ሚኒቲ ሁለት የጠላት መዋቅሮች ፈርሰዋል፣ ሲሉም የፍተሻውን ተግባር አሞግሰዋል። ዘጋቢያችን ሳቢና ካስቴል ፍራንኮ ከሮሜ ላከችውን ዘገባ አዳነች ፍስሃ ይዛ አቀርባለች። የሰሜን ኢጣሊያና የሳርዲኒያ ዳኞች በአዳን ተዋጊዎችና ሲሪያና ካሏቸው ጋር የተያዙትን ሰዎች ለማሰር ትዕዛዝ አስተላልፈዋል። ባለሥልጣኖቹ በገለጹት መሠረት ሁለቱ ህዋሶች ሎምባርዲና ሳርዲኒያ ላይ ነው የነበሩት። ሶሪያ ካለው ኑስር ግንባር ጋር ከተባለው ከአልቃይዳ ጋር ከተሳሰረው ቡድን ጋር ግንኙነት አላቸው ተብሎ ይታመናል። ሁለቱ ህዋሶች በተናጠል የሚንቀሳቀሱ መሆናቸውን፣ አንድ ግለሰብ ግን ከሁለቱም ጋር ግንኙነት የነበረው እንደሚመስል መርማሪዎቹ ገልጸዋል። ሎፔራሲን አቱ ዶጀቶ ላአሬስቶ የኢጣሊያ ዋና የአሸባሪነት ክስ አቃቤ ሕግ ፌዴሪኮ ካልፌሮ ዴ ራሆ በአሰሳው ወቅት 11 ሶሪያውያንና ሦስት ሞሮካውያን የሚገኙባቸው 14 ሰዎች ታስረዋል ብለዋል። አራቱ ከአሸባሪ ተግባር ጋር ባላቸው ግንኙነት ተከሰዋል። ሌሎቹ ደግሞ ለአሸባሪነት ገንዘብ በማቅረብ ሴራና ከገንዘብ ዝውውር ጋር በተያያዘ ወንጀል ተከሰዋል ሲሉ ተናግረዋል። ኢጣሊያ ውስጥ የታሰሩት ሁሉ ህጋዊ የሀገሪቱ ነዋሪዎች ናቸው። ተከሳሾቹ 2.4 ሚሊዮን ዶላር የሚሆን ገንዘብ ማሰባሰባቸውን የተወሰነው ለኑስራ ግንባር መላኩን ፖሊሶች ለማወቅ እንደቻሉ ገልጸዋል። ገንዘቡ በአብዛኛው የሚላከው ሐዋላ በተባለው መንገድ መሆኑን አቃቢ ሕጉ ገልጸዋል። በምርመራው ወቅት የስዊድን ባለስልጣኖች ከኢጣሊያ መርማሪዎች ጋር ተባብረዋል። እርዳታቸው ወሳኝ እንደነበርም የኢጣሊያ ፖሊሶች ጠቁመዋል። የድርጅቱ መሪ አንዋር ዳዎዶ የተባለ ሶሪያዊ መሆኑን፣ በአብዛኛው ስዊድን ውስጥ ይሰራ እንደነበረ፣ በአሁኑ ወቅት በስዊድን እስር ቤት እንደሚገኝ ታውቋል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሴናተር ጆን ማኬይን ፕሬዚዳንት ዶናልድ ትራምፕ የአሜሪካን የስለላ ድርጅት ሲአይኤን እንዲመሩ በእጩነት ያቀረቧቸውን ሰው መቃወማቸውን አስመልክቶ አንድ የዋይት ሀውስ ቤተ መንግስት ባለሥልጣን የሚያመጣው ለውጥ የለም እርሳቸው እንደው በመሞት ላይ ያሉ ናቸው ሲሉ ውድቅ አድርገዋል። የ81 ዓመቱ የአሪዞናው ሴናተር ጆን ማኬን በአንጎል ካንሰር ህመም አልጋ ላይ ከዋሉ ሰነባብቷል። በዋይት ሀውስ ቤተ መንግስት የህዝብ ግንኙነት ቢሮ ልዩ ረዳት የሆኑት ኬሊ ሳድለር ይህን አስተያየት ትላንት ከመስጠታቸው የተዘገበው በቤተ መንግሥቱ የህዝብ ግንኙነት ቢሮ ሰራተኞች ስብሰባ ላይ ነው። ስማቸው እንዳይጠቀስ የጠየቁ የዝግ ስብሰባውን የተካፈሉ ሁለት ሰዎች ለአሶሲየትድ ፕሬስ የዜና ወኪል እንደገለጹት ባለሥልጣኑ በሰጡት አስተያየት ክፉኛ ደንግጠዋል። ኬሊ ሳድለር ይህን አስተያየት መስጠታቸውን ሌሎች የመገናኛ ብዙሃንም አረጋግጠዋል። የዋይት ሀውስ ቤተ መንግሥት ማስተባበያ አልሰጠም። አከታትሎ ባወጣው መግለጫ ግን ሴናተር ማኬን ለሀገራችን ያበረከቱትን አስተዋጽኦ እናከብራለን፣ አሁን በሚገኙበት ከባድ የጤና ችግር ወቅትም እርሳቸውንና ቤተሰባቸውን በጸሎታችን እናስባቸዋለን ብሏል። የሴናተር ማኬን ባለቤት ሲንዲ ማኬን ትላንት ማታ በኬሊ ሳድለር የተሰጠው አስተያየት ከተዘገበ በኋላ በሰጡት የትዊተር ምላሽ ባለቤቴ ቤተሰብ ያለው መሆኑን ላስታውሶ ሰባት ልጆችና አምስት የልጅ ልጆች አሉን ብለዋል። እስራኤል በሶሪያ ላይ ያደረሰችው የሮኬት ጥቃት አስቀድማ በፈጠረችው ምክንያት ላይ የተመሰረተ ነው ስትል ኢራን ወነጀለች። የመንግስት ዜና አገልግሎት ኤርና የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ባህራም ጋሴሚን ጠቅሰው ጥቃቱ የሶሪያን ብሔራዊ ሉዓላዊነትና የግዛት አንድነት የጣሰ ነው ሲልም ዘግቧል። ሶሪያም ወረራውን በመቃወም የመከላከል መብቷ የተጠበቀ መሆኑን ተናግረዋል። የእስራኤል ጦር ሰራዊት በአየር ኃይሎቹ ኢላማ የተደረጉትን በሶሪያ የሚገኙ የኢራን ጦር ሰፈሮች የሚያሳዩ ከአየር የተነሱ ፊልሞች ዛሬ ይፋ አድርጓል። ጀሩሳሌም ፖስት የተባለው የአገሪቱ ጋዜጣም እስራኤል ሀያ ሮኬቶች ከተተኮሱባት በኋላ በሶሪያ የሚገኙ ሀምሳ የኢራን ኢላማዎችን ደብድባለች ሲል ዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በመካከለኛው ምስራቅ አዲስ ጦርነት እንዳይቀሰቀስ ግጭቶችና ትንኮሳዎች በአስቸኳይ እንዲቆሙ ሲሉ ጥሪ አስተላልፈዋል። የዋይት ሀውስ ቤተ መንግስት በእስራኤል ይዞታ ስር በሚገኘው የጎላን ኮረብታ ኢራን አደርሰች ያለውን የሮኬት ጥቃት ተቀባይነት የሌለውና እጅግ አደገኛ ሲል አውግዞታል። የኢራን እስላማዊ አብዮታዊ ዘብም ለዚህ ግድየለሽ ጥቃት ሙሉ ኃላፊነት ይወስዳል ሲል አስጠንቅቋል። አድማጮች ለሰዓቱ ያለን ዜና በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታትሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻቸው ሰለሞን ክፍሌና አሉላ ከበደ ነን። በዛሬው በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አቪረስ በቀጥታ የጠቅላይ ሚኒስትር አብይ አህመድን ትዕዛዝ ተከትሎ ጠቅላይ አቃቤ ህግ በቂሊንጦ እስር ቤት ቃጠሎ ክስ ከመሠረተባቸው ተጠርጣሪዎች መካከል ዶክተር ፍቅሩ ማሩን ጨምሮ የስልሳ ሁለት ተከሳሾችን ክስ አቋርጧል። የተጠርጣሪዎች ክስ የተቋረጠ ቢሆንም መቼ እንደሚፈቱ የታወቀ ነገር ግን የለም። መለስካቸው አመሃ ዝርዝር ልኳል። ባለፈው ሳምንት ላይ በእነዚህ ተጠርጣሪዎች የፌዴራሉ ከፍተኛ ፍርድ ቤት የተለያዩ ብይኖችን ሰጥቶ ነበረ። አብዛኛዎቹ በሽብር ወንጀል ከ2008 ዓ.ም እና ከዚያም በፊት አቃቢ ሕግ ክስ መስርቶባቸው የነበሩ ስልሳ ሁለት ተጠርጣሪዎች ክስ ዛሬ እንዲቋረጥ የተደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ለጠቅላይ አቃቢ ሕግ በሰጡት ትዕዛዝ መሠረት እንደሆነ ታውቋል። በቅሊንጦ እስር ቤት ቃጠሎ ተጠርጥረው ክስ ከተመሠረተባቸው ስልሳ ሁለት ሰዎች መካከል እና ክሳቸው ከተቋረጠላቸው መካከል የዶክተር ፍቅሩ ማሩን ባለቤት ወይዘሮ መሠረት መንግሥቱን ከስዌድን በስልክ አነጋግረናቸው የተሰማቸውን አካፍለውናል። ለጊዜው ባለቤት ባይፈቱም ክሱ በመቋረጡ እንኳን ደስ አለውት ነበር ያልኳቸው። እንደተፈቱ ነው የምንቆጥረው። ይሄ የረጅም ጊዜ ትግል ነው። እንደተፈቱ ነው የምንቆጥረው። የመንግስት ቴሌቪዥን ይባለሁ ከምን ያወጣው ነገር ሆነ። እንደዛ ብንወስደው አይሻልም? እውነት ነው። እንግዲያው እንኳን ደስ አለት ወይዘሮ መሰረት። እንደገና አመሰግናለሁ። አመሰግናለሁ። በቃ እንዴት ነው? ጉዳያቸውን ይከታተሉ ነበር በቅርብ ሆነው? አዎ የነበረውን ሁኔታ እንዴት ለሚገመግሙት? ትክክለኛ ባልሆነ የፍትህ ሂደት፣ መሰረት በሌለው ክስ ዶክተር ፍቅሩ ከህይወቱ አምስቱ አመት ተሰርቆበታል ብል የተሳሳትኩ አይመስለኝ። በደንብ እከታተል ነበር። በደንብ አውቀዋለሁ ዶክተር ፍቅሩን እንኳንስ እስር ቤት ገንዘብ ከፍሎ ሊያቃጥል ቀርቶ ያቃጠለ ሰውን ቢያገኝ፣ እንዲህ አይነት ነገር ያሰበ ሰው እንኳን ቢያገኝ አታድርጉ ብሎ የሚከራከር ሰው እንደሆነ አውቃለሁ። ይሄንን ደግሞ የነበረው ያለውም መንግስትና አስተዳደር ማወቅ ነበረበት ብዬ እላለሁ። በቅርብ እየሄድኩ አስረዳቸው ነበር። ባለስልጣኖቹ ሁሉ በራቸውን ይከፍቱልኛል፣ ግን እና በመጨረሻ እዚህ ላይ እንደመድረሳቸው ጥሩ ነው። በመቶ አለቃ ማስረሻ ሰጤ በሚጠራው የክስ መዝገብ ከተከሰሱት ሰላሳ ስምንት ተጠርጣሪዎች መካከል ለሰላሳዎቹ ጥብቅና የቆሙት አቶ ወንድሙ ኢብሳም ስለ ጉዳዩ አረጋግጠው የሚያውቁት ካለ እንዲገልጹልኝ ጠይቄያቸው ነበረ። መቶ አለቃ መሰጠኝም ሌሎችም በርካታዎቹ የኔ ደንበኞችም አሁን በምፋና ሬዲዮ ብሮድካስቲንግና እነዚህ ታሳሪ ቤተሰቦች እንደምነግሩኝ በመቶ አለቃ ማስረሻ ሰጠኝ በተፊ ተከሰሱቷ ከአራቱ በነፍስ ጉዳይ እንዲከላከሉ ከተባሉት ውጭ በነጻ እንዲለቀቁ ተደርጓል። የሚል ነው ያለው። እንግዲህ ይሄ በፋና ብሮድካስቲንግ እና ከቤት አሰሬፍ መውት ነው። ዛሬ አርብ ስለሆነ ደግሞ ሰኞ ማክሰኞ እናረጋግጣለን። የተረጋገጠን ባይሆን ባለ መረጃ መሰረት የኔ ዳንበኞች በሙሉ ከአራቱ ሰዎች በቀር ኦልሞስት እኔን ዳንበኞች ጨምሮ እነ መቶ አለቃ ማስረሻ እና ዶክተር ፍቅሩም እንደተለቀቁ ተለቀቁ አይነት ነው። ማየሚረዳ ማስረሻም እዚህ ውስጥ ነው። ክሳቸው እንደተቋረጠ ነው የምረዳው። ዛሬ ክሳቸው እንዲቋረጥ የተወሰነላቸው እነዚህ ተጠርጣሪዎች አብዛኛዎቹ በሽብር ወንጀል ተከሰው ሲከራከሩ የቆዩ ነበሩ። በተለይም በነ መቶ አለቃ ማስረሻ ሰጤ የክስ መዝገብ ከተከሰሱ ተጠርጣሪዎች መካከል ለፍርድ ቤቱ በሰጡት ቃል ከፍተኛ ስቃይ የተፈጸመባቸው መሆኑን ከሳሽ አቃቤ ሕግ እንዳቀረበው ለፖሊስ የሰጡት ቃል ወደውና ፈቅደው የሰጡት ሳይሆን በተፈጸመባቸው የማሰቃየት ተግባር ያላደረጉትን አድርገናል ብለው ቃላቸውን እንደሰጡ ተናግረው ነበረ። በኋላም የኢትዮጵያ ሰብአዊ መብቶች ኮሚሽን እንዳጣራው በተጠርጣሪዎቹ ላይ ከፍተኛ ስቃይ እንደተፈጸመባቸው አረጋግጠዋል። ዶክተር ፍቅሩ ማሩ በዚህ ወንጀል ከመከሰሳቸው በፊት በሙስና ወንጀል ተጠርጥረው በፌዴራሉ ከፍተኛ ፍርድ ቤት ጥፋተኛ ተብለው የአራት ዓመት እስራት ተፈርዶባቸው ነበረ። በኋላም ይግባኝ ብለው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የታችኛውን ፍርድ ቤት ውሳኔ እንዳጸናባቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ የመጽሔት ርዕስ እንሻገራለን። ለን አድማጮች፣ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በሱዳን ጉብኝታቸው ወቅት ከፕሬዚዳንት ኦማር ሐሰን አልበሺር ጋር ተገናኝተው ከተወያዩና በሱዳን የሚገኙ ኢትዮጵያውያንም እንደሚፈቱ በስር ላይ ያሉ ቃል ከተገባላቸው በኋላ ዛሬ አንድ ሺህ አራት መቶ ኢትዮጵያውያን ከስር መለቀቃቸው ተገልጠዋል። ከእስር የተለቀቁ እስረኞች ቤተሰቦች እስረኞቹ ከእስር በመለቀቃቸው በእጅጉ የተደሰቱ መሆናቸውን ገልጠው፣ ነገር ግን ከተፈቱት ሌላ ቀሪ እስረኞችም ስላሉ የሌሎችንም መፈታት እየተጠባበቅ ነው ብለዋል። ከእስረኞቹ መካከል በሐሺሽ፣ በጫት በህገወጥ የሰዎች ዝውውር ወንጀሎች ተጠርጥረው የታሰሩና የተፈረደባቸው እንዳሉም ጓደኞቻቸው ይናገራሉ። ጽዮን ግርማነች ተከታዩን አጠናቅራለች። ሱዳን ውስጥ በተለያዩ ወንጀሎች ተጠርጥረውና ተፈርዶባቸው የታሰሩ ኢትዮጵያውያን የሱዳኑ ፕሬዚዳንት ኦማር ሐሰን አልበሽር ባወጡት አዋጅ መሰረት ዛሬ በምሳ ሰዓት አካባቢ 1 ሺህ 400 ኢትዮጵያውያን መፈታታቸውን የሀገር ውስጥ መገናኛ ብዙኃን የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለምን ጠቅሰው ዘግበዋል። አቶ መለስ አለም ባሳለፍነው ሳምንት የጠቅላይ ሚኒስትር ዶክተር አብይ አህመድ የሱዳን ጉብኝትን አስመልክተው ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ ጠቅላይ ሚኒስትሩ በሱዳን የሚገኙ ኢትዮጵያውያንን በተመለከተ የተደረገውን ውይይት ገልጸውልን ነበር ውይይቱ ወቅት የተነሳው ምንድን ነው ክቡር ጠቅላይ ሚኒስትሩ ከየትኛውም አገር ጋር የሚኖረን የፖለቲካም ዲፕሎማሲያዊ ግንኙነት ዋነኛው መነሻ መሆን ያለበት የህዝቦቻችን ጥቅም የኢትዮጵያውያን ጥቅምና ክብር የማረጋገጥ ጉዳይ ነው የሚል በጣም መሰረታዊ የሆነ የመርህ ሀሳብ ነው ያነሱት። ሱዳን ብቻ ሳይሆን መካከለኛው ምስራቅ ያሉ ወገኖቻችን ጉዳይ፣ አውሮፓም አሜሪካ ያሉ ወገኖቻችንና ዜጎቻችን ጉዳይ ይመለከተናል። የእነሱን ጥቅም ተሳትፎ የማረጋገጥ ጉዳይ የመንግስታችን የትኩረት አቅጣጫ ይሆናል የሚል ከዚህ ውይይት በኋላም እስረኞች መፈታታቸውን የተናገሩት በሱዳን ካርቱም የሚገኙት አቶ ሰው አለም ተስፋው የተባሉ ኢትዮጵያዊ ማምሻውን ከዝግጅት ክፍላችን ጋር ባደረጉት የስልክ ውይይት ቀሪ እስረኞች አሉ፣ የተለቀቁት ግን አስደስተውናል ብለውናል። እኔ ካርቱም ካርቱም ዜማ አካባቢ የሚኖረው ዛሬ አንድ ሺ አራት መቶ እስረኞች መፈታታቸውን ሰምተን ነበረ ና ተፈተዋል እርግጠኛ ነው? አዎ አዎ በጣም ተፈተዋል። የኔ ጓደኞችም አሉ የታሰሩ ነበሩ ተለቀዋል። እነሱ በትክክል ተለቀዋል። ግን ያልተፈቱም አሉ። አሁን ገና አሁን የተፈቱ ቅርብ ጊዜ የተፈረደባቸው አስር አመት የተፈረደባቸው በስድስት ወር ና የተፈረደባቸው አሁን በነብስ ግድያ ያሉ በገንዘብ የገባሉ በደላላ መልክም የገባሉ አልተፈቱም። እነሱ ሱዳን ውስጥ ያሉት እስረኞች የት የት እስር ቤት ነው የነበሩት? በአንድ ቦታ በአንድ እስር ቤት ውስጥ ነው ወይስ የተለያየ እስር ቤት ውስጥ ነው የነበሩት የሚባል እስር ቤት አለ። አብዛኛው ጉዳይ ነው፣ በረሀ ነው፣ ትልቅ እስር ቤቶች አሉ። እነዚህ ኢትዮጵያውያን እስረኞች ምን ምን አድርገዋል ተብለው ተጠርጥረው ነበር የገቡት ወይም ምን ወንጀል ሰርተዋል ተብሎ የተፈረደባቸው? በህገ ወጥ ደላላ በሀሽሽ በሀሺሽ በጫት በእሱ ነው ሀያ አመት አስር አመት የሚፈርዱባቸው በዛ ነው። በቡጣጣ እንኳን ያው ታወቂያ አለች ካልከፈልች ሰባት ሺህ ብር ነው ቀራመው ካልከፈልች ቡጣጣ ካላወጣች ቡጣጣ አለች፣ መታወቂያ የሱዳን መኖሪያ መታወቂያ ሁለት ሺህ ብር ነው። እሷን ካልከፈልች ከያዙች፣ ያ ማለት ሱዳን ካርቱም ውስጥ ለመኖር የሚያስችል የመኖሪያ ፈቃድ ማለት ነው። እሱን ያልከፈለ ሰው ልክ ነገር ነው ያለው። ሲጋለ ማቸው በጣም ብዙ ነገር ነው ስጋሪ አሁን እዚ ካፍቴሪያ ውስጥ ይገፋሉ። ሻይ መንገድ ላይ የሚሸጥ መንገድ ላይ ሻይ ነው የሚሸጠው ሻይ ሽጣ አምስት ሆነ ቀራማ አምስት ሺህ ብር ሻይ መንገድ ላይ ሽጣ ስለዚህ በእንደዚህ ምክንያት የታሰሩ እስረኞች ነበሩ ማለት ነው። ከእነዚህ ከተፈቱት ውስጥ አዎ አሉ። ብር ከሌለሽ አምስት ሺህ ብር ይፈረድብሻል። ከሌለሽ ወደ እስር ቤት ነው የምትሄጂው እስር ቤት ነው ቀራማ ካልከፈልች ወደ እስር ቤት የሚገኝ ነው። ስለዚህ አሁን ከነዚህ ውስጥ አንድ ሺ አራት መቶ የሚሆኑ ተፈተዋል። ምን ያህል እስረኞች ይቀራሉ? ያልተፈቱ ቢያንስ ወደ አንድ ሺ አምስት መቶ ምናምን እስረኛ ይቀራል። ስለዚህ እነሱ ለምንድን ነው የቀሩት? አለህ? መረጃ አለህ? መረጃው አሁን ለጊዜው የለኝም። መረጃው የለኝም ግን አሁን ይለቋቸዋል የሚባለው አሁን ሮመዳናቸው ስለሚመጣ በይቅርታ ምክንያት ይለቋቸዋል ተብሎ የሚጠበቀው ከአስር ዓመት የተፈረደባቸው ተለቀዋል። ተለቋል። ተለቋል። እነዚህ የተለቀቁት እስረኞች ወደ ኢትዮጵያ እንዲመለሱ ይደረጋሉ። በቀጣይ ምን ሁኔታ አለ? በፍቃዳቸው ነው። ወደ ኢትዮጵያ መመለስ የሚፈልግ ይመለሳል። ወደ ኢትዮጵያ መመለስ ማፈልግ እዚህ መስራት ፈልጋለ የሚልከው ይቀመጣል። በፍቃድ ነው። በሱዳን የሚገኙ እስረኞች እስር ቤት ውስጥ ከፍተኛ በደል እየደረሰባቸው እንደሆነና የኢትዮጵያ መንግስት እንዲሁም ሱዳን የሚገኘው የኢትዮጵያ ኤምባሲ ጆሮ ዳባ እንዳላቸው ከዚህ ቀደም በተደጋጋሚ አቤቱታቸውን ሲያሰሙ እንደነበር ይታወሳል። አቶ ሶዋለም በሱዳን የሚገኙ ኢትዮጵያውያን ቁጥር በጣም ከፍ ያደርጉታል። አቶ መለስ አለም በሱዳን አንድ መቶ ሺህ የሚደርሱ ኢትዮጵያውያን ይገኛሉ ሲሉ ባለፈው ሳምንት መግለጻቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ወደ ጎረቤት ኬንያ ይወስደናል ቀጣዩ ዘገባ። አድማጮች በኬንያ የባህር ሸለቆ የሚገኝ ግድብ ባለፈው ረቡዕ ምሽት ተደርምሶ ከአርባ ሰዎች በላይ ሲሞቱ ሌሎች በርካታ መቁሰላቸው ተገልጿል። ባለሥልጣናት እንደገለጹት ግድቡ የተሠራው ሕገወጥ በሆነ መንገድ በአንድ የግል መሬት ላይ ነው። ከሕግ ውጭ የተገነቡ ሌሎች ግድቦችም እንዲሁ ፈርሰው ተጨማሪ አደጋ እንዳይከሰት የሚል የሕዝብ ስጋት እንዳለም ታውቋል። ከናይሮቢ የመጣ የራይል በመውድሩ ዘገባ ዝርዝሩን ይዟል። አዲሱ አበበ ያቀርበዋል። በአካባቢው ሕዝብ ፓቴል በመባል የሚታወቀው ይህ ግድብ ሶላይ አካባቢ በሚገኘው ናኩሩ ከተማ ውስጥ በግለሰብ መሬት ላይ ከተገነቡት ሰባት ግድቦች አንዱ ነው። ባለሥልጣናት እንደገለጡት ግድቡ ረቡ ማታ ሲደረመስ በአቅራቢያው የሚገኙትንና በመቶዎች የሚቆጠሩ መኖሪያ ቤቶችን አውድሟል። በፍለጋ ሥራ የተሰማሩ ወገኖች ዛሬ አርብ ድረስ ጥረታቸውን እንደቀጠሉ ሲሆን በፍርስራሽ ውስጥ ተቀብረው የሚገኙ ካሉ በሚልም ሌሊቱን ሲዘዋወሩ እንደነበር ታውቋል። ጄምስ ኪማኒ የረቡ ዕለታውን አደጋ ለጥቂት ያመለጠ ሰው ነው። በሞተር ብስክሌት የጫንኳቸው ሁለት ሰዎች ወዲያውኑ ሞተዋል። እኔ ግን ዛፍ ላይ ተንጠልጥዬ ዳንኩ። እቤት ስገባ ሁሉንም ጎርፍ ጠራርጎ ወስዷቸዋል። የአካባቢው ሕዝብ ግድቡ ውሃ ያፈስ እንደነበርና እንዲታደስ አመልክቶ የነበረ ሲሆን አደጋው የተከሰተው በባለሥልጣናት ቸልተኛነት መሆኑን በመግለጥ ያማርራሉ። ፖሊስ መነሻውንና ለአደጋው ተጠያቂ ሊሆኑ የሚገባቸው ካሉም አጣርቶ እንዲያሳውቅ አቃቢ ሕግ የ14 ቀናት የጊዜ ገደብ መስጠቱም ታውቋል። የግል ግድብ ግንባታውን ሕግ የሚያወጣው የኬንያው የውሃ አገልግሎት አስተዳደር ባለሥልጣን ዛሬ በሰጠው መግለጫ የፓቴልም ሆነ በዚያ በግል ይዞታ ላይ የሚገኙ ግድቦች በሙሉ ተገቢው ፈቃድ እንደሌላቸው አመልክቷል። ሄለን ዋንጁሩ የሶላይ ነዋሪ ነች። በአካባቢው የሚገኙት ሌሎች ግድቦችም አደጋ መደቀናቸውን ትናገራለች። በእነዚህ አካባቢዎች ብዙ ግድቦች አሉ። ሁሉም ግን አደጋ የሚያስከትሉ ናቸው። ይህ ግለሰብ ብዙ ግድቦችን ገንብቷል። ሁሉም ግን ሊፈርሱ በቋፍ ላይ ናቸው። የት እንድረስ እንግዲህ የአገር ውስጥ የካቢኔ ሚኒስትር ፍሬድ ማቲያንጊ ትናንት ሐሙስ አካባቢውን ጎብኝተው ሌሎቹ ስድስት ግድቦች አደጋ እንዳያስከትሉ መንግሥት እርምጃ እየወሰደ ነው ብለዋል። ብዙ ሕይወት ነው የጠፋው፣ በጣም ያሳዝናል። ከእንግዲህ ለምንም ነገር ጊዜ የምናጠፋበት ወቅት ላይ አይደለንም። ኖኤላ ማሙላንዳ የኬንያ ቀይ መስቀል ማህበር የኮሚኒኬሽን ሥራ አስኪያጅ ናቸው። በሶላዩ አሳዛኝ አደጋ የሞቱት ሰዎች ቁጥር አሁን አርባ ሁለት ደርሷል፣ ከፍ ሊልም ይችላል ሲሉ ለቪኦኤ ተናግረዋል። ይህ በእንዲህ እንዳለ ቀይ መስቀል በሕይወት የተረፉትን እየረዳ እንደሆነም ታውቋል። በጣም ወሳኙ ነገር በሕይወት የተረፉትን መርዳት ነው። ስለሆነም በአሁኑ ወቅት መጠለያ እየገነባን እንዲሁም ለቤተሰቦችና ለማኅበረሰቡ የሥነ ልቦና ድጋፍና እርዳታ እየሰጠን እንገኛለን። በሕይወት አድን ስራውም ተሳትፎ እያደረግን ነው። ዘላቂ መፍትሔ እስከሚገኝም ተጎጂዎችን ወደ ሌላ አካባቢ በማጓጓዝና በማስፈር እርብርቦሹ ቀጥሏል። ኬንያ አካባቢ ለሳምንታት የዘለቀው ከባድና አውሎ ነፋስ የቀላቀለ ዝናም ባስከተለው ጎርፍ ወደ ሁለት መቶ ያህል ሕይወት መጥፋቱ ታውቋል። የመንግሥት ስታቲስቲክስ እንደሚያመለክተው ከሆነም ከ220 ሺህ ሕዝብ በላይ በጎርፍ መጠቅለቅ ከቤት ንብረቱ ተፈናቅሏል። ወደ መጨረሻዊ መጽሔቱ ርዕስ እንሻገር አድማጮች። የደቡብ ሱዳን የሰላም ድርድር በመጪው ሳምንት ሐሙስ አዲስ አበባ ላይ እንደሚጀመር ተገለጠ። የምስራቅ አፍሪካ አገሮች መሪዎች ተዋጊዎች ወገኖች ከሚጠይቋቸው አንኳር ጉዳዮች አንዳንዶቹን ለሰላም ሲሉ እንዲተዉ የሚያስገድዷቸውን የጥቅምና የኃይል መንታ መላዎች ካልያዙ በስተቀር ዲፕሎማሲያዊ ጥረቶች ብቻቸውን ውጤት እንደማያስገኙ ተንታኞች እያስጠነቀቁ ናቸው። የናይሮቢው ዘጋቢያችን ሙሐመድ ዩሱፍ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ይዘው ቀርበዋል። በደቡብ ሱዳን ሥልጣን የመጋራት ድርድር የዛሬ ሁለት ዓመት ከተስተጓጐለና ከተጨናገፈ በኋላ ሀገሪቱ ወደ አዲስ ግጭት ገብታለች። አዲስ አበባ ላይ የዛሬ ሳምንት ሐሙስ ሊካሄድ ስለታቀደው አዲስ የሰላም ንግግር እዚያው ጁባ የሚገኙት የተባበሩት መንግሥታት ድርጅት ተልእኮ መሪ ዴቪድ ሺረር ለቪኦኤ ማብራሪያ ሰጥተዋል። ሁለት መሠረታዊ የሆኑ የጠረጴዛው ላይ ያሉ ጉዳዮች አሉ። ከእነዚህም አንዱ የደህንነትና የጸጥታ ጉዳይ ሲሆን እነዚህን ፓርቲዎች በሙሉ ወደ አንድነት ብናመጣ የጦር ሰራዊቱ ምን ይመስላል የሚለው ነው። ሁለተኛው የሕገ መንግሥቱና የአስተዳደር ጉዳይ ነው። ማን ነው የሚያስተዳድረው? ወደ ምርጫውስ የሚደረገው ሂደት እንዴት ነው? ምርጫው እንዴት ነው የሚካሄደው? ስለዚህ እነዚህ ነጥቦች በሙሉ ለጊዜው ግልጽ አይደሉም። ድርድሮቹ በዚህ የአውሮፓ ዓመት ውስጥ እንዲካሄዱ ሲደረጉ የነበሩ ጥረቶች ሁሉ እየተስተጓጎሉና እየተጨናገፉ ቆይተዋል። ተቃዋሚ ፓርቲዎችና አማጺ ኃይሎች ፕሬዚደንት ሳልቫኪር ሥልጣን እንዲለቁ እየጠየቁ ናቸው። መንግሥቱ ደግሞ ምርጫዎች እንዲካሄዱ በብርቱ ቢፈልግም ዩናይትድ ስቴትስን ጨምሮ ብዙዎች ግን በአሁኖቹ ሁኔታዎች ውስጥ ደቡብ ሱዳን ተአማኒ ምርጫ ማካሄድ ስለመቻሏ በብርቱ ይጠራጠራሉ። የአፍሪካ ኅብረት የያዘው ጽኑ እምነት ለደቡብ ሱዳን ሰላም እጅግ የተመረጠው መንገድ ንግግር መሆኑን ያምናል። ይሁን እንጂ የምሥራቅ አፍሪካ ሀገሮች የጋራ ልማት ባለሥልጣኑ ኢጋድ ተደጋጋሚ ጥረቶች ሩቅ አልሄዱም። በጁባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ጄምስ ኦኩክ እንዲህ ይላሉ ኢጋድ መንግስት ወይም ተቃዋሚዎች አንዳች አማራጭ እንዲያመጡ የሚፈልግ ከሆነ ምንም ማቅረብ አይችሉም። ኢጋድ ራሱ ነው ሁለቱን ወገኖች ሊያስማማ የሚችል አማራጭ ማቅረብ የሚኖርበት። ያን ኢጋድ የሚያቀርበውን አማራጭ ከመረጡም ድርድሩም በዚያው ላይ ነው መሆን የሚገባው። የአማጽያኑ መሪ ሪያክ ማቻርን ከጁባ ያባረረው የዛሬ ሁለት ዓመቱ ግጭት ከተካሄደ ወዲህ በደቡብ ሱዳን ብዙ ነገር ተለዋውጧል። ቁጥራቸው የበረከተ አዳዲስ ተዋጊና አማጺ ቡድኖች በብዛት ተፈልፍለዋል። የመንግሥቱ ኃይሎች ደግሞ ይዞታቸውን እያሰፉ አዳዲስ ግዛቶችን እየመለሱ ተቆጣጥረዋል። በተቃውሞው ቡድን ውስጥ ውጥረት ነግሷል እየተባለም ነው። አንድ አማጺ ቡድን ፕሬዚደንት ኪር ሊመሰርቱ ሐሳብ ያቀረቡበትን የአንድነት መንግሥት ሊቀላቀል ተስማምቷል። በሌላ በኩል ደግሞ ሌላኛው አንጃ ከእንዲህ አይነቱ መንግሥት ራሱን አርቆ የዛሬ ሦስት ዓመት የተቋረጠው የሰላም ድርድር እንዲመለስ እንደሚፈልግ እያስታወቀ ነው። ሪያክ ማቻር ደግሞ የሰላም ውል ሳይፈረም ወደ ጁባ መመለስን አሻፈረኝ ማለታቸውን አጋሮቻቸው ይናገራሉ። ናይሮቢ ኬንያ፣ የሚገኙት የዓለም አቀፉ የግጭቶች መፍትሄ አፈላላጊ ቡድን ተመራማሪ ኬሲ ኮፕላንድ ለቪኦኤ በሰጡት ቃል ወገኖቹ ለድርድር እንዲቀመጡና እንዲገፉበትም አንዳች ማማሊያ ብጤ ወይም ጫና ያስፈልጋቸዋል ብለው እንደሚያምኑ ተናግረዋል። And we don't necessarily see the international community having a well-organized strategy to to provide that. So what I fear is that this diplomatic <laughs> effort <laughs> <that's> <laughs> going on. ደቡብ ሱዳን ውስጥ አንዳንድ አካባቢዎች እጅግ ለበረታ ረሃብና ቸነፈር ሊዳረጉ እንደሚችሉ ግብረ ሰናይ ድርጅቶች እያስጠነቀቁ ናቸው። የዛሬ አምስት ዓመት አካባቢ የደቡብ ሱዳን የእርስ በርስ ቁርቁስና ትርምስ ከተቀጣጠለ ወዲህ በሺሆች የሚቆጠሩ ዜጎቿ ተገድለዋል። ከአራት ሚሊዮን በላይ ደግሞ ተፈናቅለዋል፣ ተሰደዋል። አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ በ19 ና በ25 ሜትር ባንዶች የሚተላለፈውን ስርጭታችን ነው። አሁን የስርጭታችን አጋማሽ ላይ ደርሰናል። ከምሽቱ ሰዓት ከ30 ያመለክታል። ወደ ቀዳሚው ቅንብር ነው የምንሻገረው። በትውልድ አጋሮቻቸው ሊካሄዱ የሚፈልጓቸውን የልማት ስራዎች እቅድና ግባቸውን አስመልክቶ ይልቁንም ይበጃል ስለሚሏቸው ምርጫዎቻቸው ምንነት ድምፃቸውን ለማሰባሰብ ጥናት መያዙን አንድ በዩናይትድ ስቴትስ ያለ ዓለም አቀፍ ድርጅት አስታውቋል። በሦስት የዩናይትድ ስቴትስ ግዛቶች የሚኖሩ ኢትዮጵያውያንና ትውልድ የኢትዮጵያ አሜሪካውያንን ያሳተፈው ጥናት እያደረገ መሆኑን ይፋ ያደረገው ዓለም አቀፉ የስደተኞች ጉዳይ ድርጅት አይኦኤም የጥናት ውጤት ተጠናቆ በባለሙያዎች እንደሚገመገምና የትብብር አማራጮችን ለመቀየስ እንደሚውል አመልክቷል። አሉላ ከበደ የጥናቱን አስተባባሪ አነጋግሮ ተከታዩን አጠናቅሯል። በዋሽንግተን ዲሲ እንዲሁም በአጎራባች የሜሪላንድና የቨርጂኒያ ክፍለ ግዛቶች ነዋሪ የሆኑ ኢትዮጵያውያንን ፍላጎት ለማጥናት የታለመ መሆኑን ያመላከተው በተባበሩት መንግስታት ዓለም አቀፉ የስደተኞች ጉዳይ ድርጅት አይኦኤም ከማህበረሰቡ ጋር ወደፊት በትብብር ለመስራት እንዲያግዝ እየተወጠነ ነው ይላል ጂሊያን ዊሊያምስ። የድርጅቱ የዓለም አቀፍ ፕሮግራሞች አማካሪና የጥናቱ አስተባባሪ ናቸው። የጥናቱ ዓላማ ከሀገራቸው ውጪ ከሚኖሩት ኢትዮጵያውያን ጋር በትውልድ ሀገራቸው ከሚያካሂዷቸው የየግል ፕሮጀክቶቻቸው መተባበር የሚቻልባቸው እድሎች ካሉ ያለ ማየት ነው። ጠንካራ የኢትዮጵያውያን ማህበረሰብ በዩናይትድ ስቴትስ መኖሩን እናውቃለን። በየትኛው አካባቢ በብዛት እንደሚኖሩም እናውቃለን የትኞቹ የኢትዮጵያ ማህበረሰብ አባላት በአጠቃላይ በየትኞቹ አካባቢዎች መርጠው እንደሚኖሩ እናውቃለን የሚሉት የጥናቱ አስተባባሪ ሌላ ማወቅ የምንሻው ጉዳይ ግን አለ ነው የሚሉት የማናውቀው ነገር ቢኖር ግን በሀገራቸው ሊካሄዱ የሚችሉ የልማት ፕሮጀክቶችን አስመልክቶ ያላቸውን ሀሳብ ነው በቅድሚያ በሀገራቸው በሚካሄዱ የልማት ስራዎች የመሳተፍ ፍላጎት አላቸው? ከሆነ በየትኛው መስክ መሳተፍ ይፈልጋሉ? ከአሁን ቀደም እየሰሩ ያሉበት ጉዳዮች ሲኖር ይሆን? ከሆነስ ምንድን ነው? አሉ የሚሏቸው ፈተናዎችስ ምንድን ናቸው? ይህን ይመሳስላሉ የጥናቱ ዓላማዎች እና እይታዎች። ቀደም ሲል የተሰራጨውና የተሳታፊዎቹን መልስ የሚሹ ጥያቄዎች ያዘለው መጠይቅ በመጪዎቹ ጥቂት ቀናት ውስጥ ተጠናቀው ይሰባሰባሉ። ስለ ጥናቱ ይዘትና አካሄድም ዊሊያምስ ያስረዳሉ። በሙከራ የተረጋገጠ የጥናት ዘዴ ነው የምንከተለው። የቅኝት ጥናቶችና ባህዛዊ መረጃዎች በመጠይቆችና ትንታናዊ ጥናቶች የተደገፉ አቀራረቦችን ያካተቱ ናቸው። በመጀመሪያው አቀራረብ በኦንላይን የሰዎችን አስተያየት መሰብሰብ ሲሆን ይህንንም ከሶስት ሳምንታት በፊት ነው ይፋ ያደረግንና ያሰራጨ ነው። አሁንም በቀረው ጊዜ ስለ ጥናቱ የማያውቅ ካለ እንዲረዳና እንዲሳተፍ እንፈልጋለን። እያንዳንዱም የማህበረሰቡ አባል ድምፁን ማሰማትና በጥናቱ መሳተፍ መቻል አለበት። ስለ ጥናቱ የሚያስረዱ መረጃዎችን ለማሰራጨት ከሀገራቸው ውጭ የሚኖሩ ኢትዮጵያውያን ማህበረሰብ ቡድኖች ጋር በመተባበር መንቀሳቀሳቸውን የሚያስረዱት አስተባባሪዋ በስልክ ምልልሶችና በተናጠል ከማህበረሰቡ አባላት ጋር ቃለ ምልልሶችን ማድረጋቸውም ገልጠዋል። ውይይቶቹ በጥቅሉ ኢትዮጵያ ምን አይነት የልማት ሥራ ያስፈልጋታል? በየትኛው መስክ ቢሆን ይበጃል? ቴክኖሎጂ፣ ትምህርት፣ የጤና አገልግሎት ወይስ የመሠረተ ልማት የሚሉትን ሁሉ ያካትታል ነው ያሉት። በቡድን በቡድን እያደረግን ከማኅበረሰብ ቡድኖች ተጠሪዎችና መሪዎች ጋር ያካሄድ ናቸው ውይይቶችም አሉ አብያተ ክርስቲያናት አሊያም ሌሎች ማናቸውም በማህበረሰብ እንቅስቃሴ የተጠመዱ ቡድኖች ሊሆኑ ይችላሉ። የቡድን ምልልሶቹ በጆርጅ ዋሽንግተን ዩኒቨርሲቲ በቨርጂኒያዋ የአርሊንግተን ከተማ እና እንዲሁም በሜሪላንድ የሲልቨር ስፕሪንግ ከተማ በሚገኙ ስፍራዎች ነው የሚካሄዱት። የቅኝት ጥናቶችንና ውይይቶችን ያካትተው ይህ ምላሽ የማሰባሰቢያ ዘዴ ራሱ የሌላ ዘለግ ያለ ጥናት ውጤት መሆኑን ያስረዱ ባለሙያዋ ከዚህ ቀደም የነበሩ ልምዶችንም ያጋራሉ። ጥናቱን በማስተባበሩና በማቀናጀቱ የተሰማራ ቡድን ከሀገራቸው ውጭ የሚኖሩት የተለያዩ ሀገሮች ማህበረሰብ አባላት እንደምን በየሀገሮቻቸው የልማት ጉዳዮች መሳተፍ እንደሚችሉ ለመረዳት ከጆርጅ ዋሽንግተን ዩኒቨርሲቲዋ ተመራማሪ ፕሮፌሰር ሊሳ ሪዲል እሳቸው ከሺህ ዘጠናዎች አንስቶ የተለያዩ ሀገሮች ማህበረሰብ አባላት በየሀገሮቻቸው የልማት ጉዳዮች ያላቸውን ተሳትፎ በማጥናት በርዕሰ ጉዳዩ ዙሪያ መጽሐፍ የጻፉት ጭምር ናቸው። ከእርሳቸው ጋር በመሆን የአፍሪካ፣ የእስያ፣ የካሪቢያን፣ የአውሮፓ፣ የላቲን አሜሪካና እንዲሁም የመካከለኛው ምስራቅ አገሮች የሆኑ የዳያስፖራ ማህበረሰብ አባላት ጋር ጥቂት የማይባሉ የጥናት ስራዎች አካሂደናል። ከተቋቋመ ከ25 ዓመታት በላይ ያስቆጠረውና በዓለም ዙሪያ ከ100 በላይ አገሮች የሚንቀሳቀሰው አይኦኤም በውጭ አገራት ከሚኖሩ የተለያዩ አገሮች ማህበረሰብ አባላት ጋር ይሰራል። ዊልያምስ አክለው እንደ ገለጡት እርሳቸው ራሳቸው ባስተባበሯቸው የሄይቲ፣ የሴራሊዮንና የኮንጎ ማኅበረሰብ አባላት የተሳተፉባቸውን ጥናቶችና ፕሮዤዎች መርተዋል። አድማጮች፣ ቀጣዩ ቅንብር አፍሪካ በጋዜጦች አዳነች ፍሳዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ብሩህ ተስፋ ማሳደራቸው ተገለጸ። ኢትዮጵያ፣ ግብፅና ሱዳን ስለ ሕዳሴ ግድብ የሚያካሄዱት ንግግር መፍትሄ አላስገኘም ተባለ። የሚሉት ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ የአርባ ሁለት ዓመት ዕድሜ ጎልማሳው ዶክተር አብይ አህመድ ያነሰ ዕድሜ ካላቸው አፍሪካ መሪዎች አንዱ መሆናቸውን ገልጾ በአንድ ወር የጠቅላይ ሚኒስትርነት ሥልጣናቸው ወቅት ቅርብ የዩናይትድ ስቴትስ ወዳጅ በሆነችው አገር ተስፋ ፈንጥቋል ይላል። ኢትዮጵያ ሁሉም የምክር ቤት አባሎች የገዢው ፓርቲና አጋር ድርጅቶች አባላት የሆኑበት በከፍተኛ ማዕከላዊነት የምትመራ አገር መሆኗን ጽሑፉ ገልጿል። ከቅርብ ዓመታት ወዲህ ግን ተቃውሞ በመነሳቱ የዩናይትድ ስቴትስ የሕግ መምሪያ ምክር ቤት የአገሪቱ መንግሥት ሰብአዊ መብትን እንዲያከብርና በሕግ መገዛትን እንዲያዳብር የሚጠይቅ ውሳኔ እንደ አውሮፓን አቆጣጠር ሚያዝያ አስር ቀን ማስተላለፉን ያወሳል። ጠቅላይ ሚኒስትር ዶክተር አብይ አሕመድ እንደ አውሮፓ አቆጣጠር ሚያዝያ ሁለት ቀን ባደረጉት ንግግር በሀገሪቱ ችግሮች እንዳሉ ጠቅሰው በተቃውሞ ሰልፍ ላይ ሰዎች በመገደላቸው ይቅርታ ጠይቀዋል። የአመለካከት ልዩነትን ተቀብለው በዘር ላይ የተመሰረቱ ግጭቶችን ለማቆም ቃል ገብተዋል። ዶክተር አብይ ስልጣን ከያዙ ወዲህ ውጥረት ረግቧል። በገጠሮች የድረገጽ አገልግሎት ተመልሷል። ብዙ ተቃዋሚ እስረኞች ከእስር ተፈተዋል። ክሳቸው ተቋርጧል። በሀገሪቱ ዙሪያ እየተዘዋወሩም የዜጎችን ሐሳብና ስሞታ አድምጠዋል። ለውጥ ለማድረግም ቃል ገብተዋል ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ። ዘካርያስ ዘላለም የተባለ ጋዜጠኛ አንድ ጠቅላይ ሚኒስትር ህዝቡን ሰብስቦ ሲያናግር እዚህ ሀገር ታይቶ አይታወቅም ማለቱን ጋዜጣው ጠቅሷል። ለስድስት ዓመታት ያህል ታስሮ የነበረው እስክንድር ነጋ የእስረኞች መፈታት ራሱ የለውጥ ምልክት ነው፣ ነገር ግን የአስቸኳይ ጊዜው አዋጅ መነሳት አለበት፣ ሁሉን አቀፍ ንግግር መካሄድ አለበት ማለቱን ጋዜጣው ላይ የወጣው ጽሑፍ ጠቅሷል። ጠቅላይ ሚኒስትር ዶክተር አብይ የመነሳሳት ችግር በነበረባቸው ክልሎች ጀምረው በአገሪቱ ዙሪያ እየተዘዋወሩ ህዝቡ ማነጋገር ብቻ ሳይሆን በአገሪቱ ያሉ ተቃዋሚ ፖለቲከኞችንም አነጋግረዋል። የሚያቀርቡትን ሀሳብ በበጎ እንደሚቀበሉና በጠላትነት ሳይሆን በተፎካካሪ መልክ እንደሚያያቸው ገልጸዋል። አዲስ አበባ ላይ 20 ሺህ ለሚሆኑ ሰዎች ባደረጉት ንግግርም ቢሮክራሲውና የፍርድ ስርዓቱ ህዝቡን ሲያገለግል እንዳልቆየ አምነው በጸጥታ ኃይሉም ጭምር ለውጥ ለማድረግ ቃል መግባታቸውን ጽሑፍ አውስቷል። ህዝቡም ሕግ አክባሪና ለሕግ ተጠያቂ እንዲሆን መክረዋል። የሀገሪቱ የጸጥታ ኃይልና የስለላ ተቋማት ከፖለቲካዊ ወጋኝነት ነጻ እንዲሆኑ ለማድረግ አብረን እንሰራለን ማለታቸውንም አክሏል። ዶክተር አብይ ከእሳቸው በፊት የነበሩት ጠቅላይ ሚኒስትር ያልነበራቸው የህዝብ ድጋፍ ስላላቸው ለውጥን ሊቃወሙ በሚችሉ አካላት ላይ ጠንካራ ቦታ ሊኖራቸው ይችላል ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ አስገንዝቧል። ጠቅላይ ሚኒስትር አብይ በዓለም አቀፍ ደረጃም በአዎንታዊ መንፈስ ታይተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በሚያወጣው ዓመታዊ የሰብአዊ መብት አያያዝ ባለፈው ዓመት ኢትዮጵያ ውስጥ ነበረ ስላለው የሰዎች የገቡበት መጥፋት ይፈጸማል ስላለው ሰቆቃና የጸጥታ ኃይሎች አደረጉ ስለሚባለው የጭካኔ ተግባር ለሕይወት ያሰጋል ስላለው የእስር ቤት ሁኔታና ሌሎችም አስከፊ ድርጊቶች ስላለው ዘርዝሯል። በ2018 ዓ ም ግን በያዝነው ዓመት ማለት ነው አዎንታዊ እርምጃዎች መታየታቸውን ጠቁሟል። በብዙ ሺህ የሚቆጠሩ እስረኞች ተፈተዋል። ጠቅላይ ሚኒስትር አብይ አህመድ ስለ ለውጥ አስፈላጊነት በግልጽ መናገራቸውም ያበረታታል ይላል ዓመታዊው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዘገባ፣ ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል። ጽሑፉ አያይዘውም የተባበሩ መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ ረአድ አል ሁሴንም በሀገሪቱ ተጋብዘው በፊት በማይፈቀድላቸው ቦታዎች ሄደው ለማየትና ሰዎችን ለማነጋገር መቻላቸውን አስገንዝቧል። ኢትዮጵያ፣ ግብፅና ሱዳን ታላቁ የህዳሴ ግድብን አስመልክቶ ያካሄዱት ቴክኒካዊ ንግግር ለውጥ አላመጣም ሲሉ የግብፅ የውጭ ጉዳይ ሚኒስትር ባለፈው ሰኞ መናገራቸውን ሮይተርስ የዜና አገልግሎት ጠቁመዋል። ግብፅን የሚያሳስበው አራት ቢሊዮን ዶላር የሚፈጀው የኤሌክትሪክ መብራት ኃይል የሚያመነጨው ግድብ በአባይ ወንዝ ላይ መገንባት ከኢትዮጵያ ደጋማ ቦታዎች ተነስቶ ወደ መስኮቿና የውሃ ግድቦቿ የሚፈሰውን ውሃ ይቀንሳል በሚል እንደሆነ ሮይተርስ ድረገጽ ላይ የወጣው ዘገባ ጠቅሷል። ኢትዮጵያ በበኩሏ ግድቡ የኤሌክትሪክ መብራት ጥማት ላለው ክልል የማርካት ማዕከል ያደርጋታል የሚል ተስፋ አላት። የግብፅ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ ባለፈው ሳምንት አዲስ አበባ የተሰበሰቡት የቴክኒካዊ ጠበብት መፍትሔ ለማግኘት አለመቻላቸውን ገልጿል። ሽኩሪ ካይሮ ላይ ለጋዜጠኞች በሰጡት መግለጫ በስብሰባ ላይ የተሳተፉትን የመስኖ ሚኒስትር አናግሬ ያለው የተረዳሁት ነገር ታዲያ ከአንድ ዓመት በላይ ለሆነ ጊዜ አጣብቂኝ ውስጥ ያስገባን ጉዳይ ገና እንዳልተፈታ ነው ማለታቸውን የሮይተርስ ዘገባ ጠቅሷል። አያይዘውም የውጭ ጉዳይ ሚኒስትሩ የታላቁ የሕዳሴ ግድብ መገንባት በአካባቢ ሁኔታና በኢኮኖሚ ላይ ሊኖረው ስለሚችል እንድምታ እንዲያጠና የተወከለው የፈረንሳይ ኩባንያ ባቀረቡት ቴክኒካዊ ዘገባ ላይ ኢትዮጵያና ሱዳን ቁጥብነት አሳይቷል ማለታቸውን ዘገባው አውስቷል። ሱዳን የኤሌክትሪክ ኃይል ለማግኘት ካላት ፍላጎት የተነሳ የሕዳሴ ግድብ መገንባትን በመደገፏ የግብፅና የሱዳን ግንኙነት መሻከሩን ዘገባው አክሏል። ሶስቱ ሀገሮች በመጪው ማክሰኞ ስብሰባቸውን እንደሚቀጥሉ ሹክሪ ገልጸው ግብፅ ቀደም ብለው ድርድሮቹ እንዲካሄዱ ሀሳብ ስታቀርብ የቆየች ቢሆንም ሁለቱ ሀገሮች አልተቀበሉትም ማለታቸውን የሮይተርስ ዘገባ ጠቅሷል። ኢትዮጵያ ግብጽና ሱዳን ቀደም ሲል በያዝነው ወር ባካሄዱት ስብሰባም ስምምነት ላይ ለመድረስ ባይችሉም የሱዳን የውጭ ጉዳይ ሚኒስትር ገንቢ ነበር ማለታቸውን ሮይተርስ የዜና አገልግሎት ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በትናንትናው እለት ዋሽንግተን ዲሲ በሚገኘው ስቱዲያችን ተገኝተው ከዝግጅት ክፍላችን ጋር ሰፋ ያለ ውይይት አካሂደዋል። በመጀመሪያው ክፍል ቃለ ምልልሳቸው ከማህበረሰብ ግልጋሎት አንስቶ የቤተሰባዊ ሕይወትን የተመለከተ ውይይት ነበር ያካሄዱት። አቶ በቀለን ያወያየችው ጽዮን ግርማ በምሽቱም በቃለ መልሳቸው የእስራቸውን ሁኔታ ወደሚመለከተው ያመራሉ። በመጀመሪያው የእስር ጊዜ ከስንቅ ማቀበል ጀምሮ በጣም አስቸጋሪ ሁኔታን እንደተጋፈጡ ይነገራል። ከዛ በኋላ ግን ሁለተኛው የተሻለ የሚባል ነው። ያ የተሻለ የሚባለው ሁኔታ የመጣው እንግዲህ ያርሙኛል ካልሆነ እርሶ በመታወቁት ነው። በመጀመሪያው ስር እርሶ በመታወቁት ነው ወይስ የሰዎች የማህበረሰቡ የህዝቦች አስተሳሰብ ለፖለቲከኞች የሚሰጠው መንግስትን ጥያቄ የሚጠይቁ ፖለቲከኞች ወይም መንግስትን ተጠያቂ የሚያደርጉ ፖለቲከኞች ያለው አመለካከት መቀየር፣ ያስተሳሰብ ለውጥ መምጣት ነው? የትኛው ነው ብለው ያስባሉ? እኔ ምናልባት ሁለቱም ነው ብዬ አስባለሁ። መጀመሪያ ላይ ያው እኔ እንደ ታሰርኩ ባለቤቴን ከስራ አገለሏት፣ ከስራ አስወጧት። ስለዚህ በወቅቱ በጣም የሚያደናግጥ ነገር ነበረ። ልጆቹ ተማሪዎች ናቸው፣ አንድም ስራ የያዘ ሰው የለም፣ ቋጠር ነው ጥሪት የለም። ያው መምህርነት ስራ ነው ሁለታችን የምንተዳደረው የነበረው ና በሀገራችን ደግሞ ይታወቃል መምህርነት በንጽህናው እና በድህነቱ ነው የሚታወቀው። ንጹህ ነው፣ ነገር ግን ድሀ ነው መምህር እና ምንም አልነበረንም። ያ ትንሽ ስትሬስፉል ነበረ፣ አስደንጋጭ ነገር ነበረ። ነገር ግን ከዛ በኋላ በጣም በእምነት ላይ በእግዚአብሔር ላይ ያለን እምነት በጣም ትልቅ ነው። በተለያየ መንገድ እግዚአብሔር እንደሚረዳን ቃል ገብቶልናል፣ ያንንም ነገር አድርጎልናል። በአንደኛውም ዙር በዚህኛውም ዙር ምንም ከወትሮ ከድሮ የከፋ ነገር አንድም ጊዜ አልደረሰብንም። ልጆች አልተራቡም። ትምህርታቸውን አላቋረጡም። ትምህርታቸውን እንዲቀጥሉ ወዲያውኑ አንድ ሰው ነው አንድ ግለሰብ ነው አባታቸው ከእስር እስኪፈታ ድረስ የእነዚህ ልጆች የትምህርት ክፍያ በእኔ ላይ ነው ብሎ ኃላፊነቱን ወሰደ። ሌላ ሰው ደግሞ ዩኒቨርስቲ ያለው ልጄ የዚህ ልጅ ኃላፊነት የኔ ነው የሚል አንድ የቀድሞ ጓደኛዬ ደግሞ እንደዚህ ኃላፊነቱን ወሰደ። እንደዚሁ እያደረጉ ብዙ ሰዎች ከቤተሰቦቻችን ጎን ለመቆም ችለዋል። የማናቃቸውም፣ የምናቃቸውም ሰዎች እጅግ በጣም በሚያስገርም ሁኔታ እስር ቤትም እየመጡ ይጠይቁኝ ነበረ። ማንም ሰው ሳይጠየቅ ቢውል እኔ ሳልጠየቅ የዋልኩበት ጊዜ አንድም ጊዜ ትዝ አይለኝም። ሁልጊዜ ሰዎች እየመጡ ይጠይቁኝ ነበር። በዚህም እግዚአብሔርን በጣም አመሰግናለሁ። የኢትዮጵያም ሕዝብ በእውነት ለነጻነት ያለውን፣ ለትግል ያለውን ወኔ ለፍትህ ያለውን ፍላጎት በደንብ አድርጎ ያሳየበት ነው። በእስር ቤት ያለው መረዳዳት የእኔ ብቻ ሳይሆን እኛ ደግሞ ስንረዳ በአቅማችን ሌሎችን እንረዳለን። እንደዚህ አይነት ባህል እጅግ በጣም ተስፋፍቷል። እስር ቤት ውስጥ ሰው አንዱ ሁለት ሸሚዝ ያለው፣ ሌላው የተቀደደ ሸሚዝ የማይለብስበት ነው። እስር ቤት ተቀባብሎ፣ ተሳስቦ፣ ተከፋፍሎ የሚኖርበት ነውና ያንን ልብ እንዲኖረን እንደዛ አይነት የመረዳዳት ስሜት እንዲፈጠር አድርጓል። ስለዚህ ሁለቱም ነው ብዬ ነው የማስበው። ኔ ሰውም በብዙ መንገድ ረድቶናል። መታወቂም ከዛ ጋር ተያያዥነት አለው። ዋናው ነገር ግን ሰው ፍትሕን ይፈልጋል በዚህ ሀገር ውስጥ ነጻነትን ይፈልጋል። ለነጻነት የሚታገሉ ሰዎችን ያከብራል የሀገራችን ሕዝብ። ያ ነው ትልቁ እሴታችን። አሁን እያደበር የመጣ ነው ነገር ከላይ ከላይ ከዛ ከዚህ ሳይባል ለነጻነት የሚደረገውን ትግል መደገፍ መጀመሩ ነውና፣ ያም ደግሞ የሰለጠነ ህዝብ ጥሩ እሴት ነው። መልካም እሴት አድርጌ ነው የሚወስደው። ስለዚህ የህዝቡ የመደገፍ ነጻነትን የመፈለግ ነገሩ እየጨመረ መጥቷል ነው ወይስ በፊትም ነበር? ነው፣ በፊትም እንግዲህ ማን ማን እንደሆነ አይታወቅም። ለምሳሌ ልመና ራሱ በሚለመንበት ጊዜ እኮ አንዳንድ ጊዜ እያለው የሚለምን ሰው አለ። በዛ ምክንያት እያለው የሚለምን መሆኑን አንድ ጊዜ ካወቀ አንድ ሰው አቶ የሚለምነውን ሰው ሳይሰጠው ሊያልፍ ይችላል። ስለዚህ ምንድን ነው አሁን በቃ እነዚህ ሰዎች የሚታመኑ ናቸው፣ ታጋዮች ናቸው ብሎ ማሰብ በጀመረበት ወቅት የመጠየቅ የማበረታታት ቤተሰቦቹንም የመጠየቅ ልምድ እያዳበረ መጣ። አሁን ሰዎች እዛ ውስጥ እንዳሉ፣ እውነተኛ ትግል የሚያካሂዱ ሰዎች እንዳሉ መሆናቸውን ማመኑ ነው። በፊትም ነበረ። አሁን ግን በመረጃ እያረጋገጠ በሚሄድበት ጊዜ የበለጠ እምነቱን አጠናከረለት ብዬ ነው እኔ የማምነው ከስር ሲፈቱ ቀድሞ ሲፈቱና አሁን ሲፈቱ የነበረው ሁኔታ ግን በጣም የተለያየ ነው የነበረው። አቀባበል ስቴዲየም ድረስ ሄደው በከተማው ከንቲባ፣ በኦህዴድ በመንግስት ማለት ነው ድረስ አቀባበል እስከ ማድረግ የሚደርስ በጣም ትልቅ አቀባበል ነው የነበረውና እሱ እስከምን የመጣ ነው። እሱም አሁንም ምንድነው? አንደኛ ነገር መንግስት አሸባሪ ናቸው ወይም ደግሞ ወንጀለኞች ናቸው ብሎ ያሰራቸው ሰዎች ወንጀለኞች አይደሉም። አሸባሪዎች አይደሉም። አለመሆናቸውንም ደግሞ መንግስትንም ደግሞ ህዝብ ያረጋገጠበት ነው ብዬ ነው የማምነው። እኔ በፊትም ቢሆን ህዝቡ ፈርቶ ነው እንጂ ብዙ ሰዎች ንጽህና እንዳላቸው ይገነዘብ ነበረ። ነገር ግን ያንን ፍርሃቱን ያስወገደበት፣ ፍርሃቱን አስወግዶ ለነጻነት ያለውን ፍላጎት እና ድጋፍ ያሳየበት ያመለከተበት አርጌ ነው የምወስደው። ብዙ ሰዎች ደግሞ ምናልባት እውነተኛ አሸባሪ ልንመስላቸው የምንችላቸውም ሰዎች ቢኖሩ አሁን ግን ለካ እንደዚህ አይደለም፣ ለካ እንዲህ ነው ብሎ መንግስት የሚሰራውን ነገር እያወቁ ከመሄዳቸው የተነሳ አሁን ወደ ልቦናቸው የመመለስ ወደ ትክክለኛ ጎዳና የመመለስ በአንጻሩ ደግሞ መንግስትን ልክ አይደለህም አንተ የምታረገው ነገር ልክ አይደለም። እነዚህ እናንተ እንደምትሉት አሸባሪዎችና አገር አጥፊዎች ሳይሆኑ ቀና ለሀገሪቱ መልካም የሚያስቡ መልካም ዜጎች ናቸው ብሎ ለመንግስት መልእክት ለማስተላለፍ ፈልጎ ይመስለኛል። ስለዚህ በሁለቱም መንገድ ሲታይ በጣም የሚያበረታታ ነው በሀገራችን ውስጥ ያለው ሁኔታ ብዬ ነው እኔ ለማለት የምችለው። የእስር ቤት ውስጥ ያለውን የማህበራዊ ሕይወት ሲገልጹ ከመካፈል አንዱ አንዱን ከማካፈል ጀምሮ ያለው በጣም የተሳሰረ ጥሩ የማህበራዊ ግንኙነት ነው ብለዋልና እስር ቤት ከመግባቶት በፊት አልነበረኝም የሚሉት የማህበራዊ ግንኙነት እስር ቤት ከገባው በኋላ አዳበርኩት ወይም ያስተሳሰብ ለውጥ አመጣሁበት የሚሉት እርሶ ቀድሞ ያልነበሩት እስር ቤት ያገኙት ነገር አለ? የነበረኝን እንዳዳብር አድርጎኛል። ምናልባት ሰዎችን የምንመለከትበት መነጽር፣ አንዳንድ ጊዜ የታሰረ ሰው ሁሉ ወንጀለኛ ሊመስል ይችላል። በእስር ቤቶች አካባቢ ብዙ ትኩረት አንሰጥም፣ እዛ አካባቢ ስላሉ ጉዳዮች ብዙ ነገር አንገነዘብም። እዛ ያሉ ዜጎች ምንም ከልክ ተገልለው እንደተቀመጡ ሁሉ ከህሊናችንም የጠፉ ሆነው ነው የኖሩትና አሁን ያ ልክ እንዳልሆነ በአብዛኛው እስር ቤት ያሉ ሰዎች እንደውም መልካም አሳቢዎች፣ ቅን አሳቢዎች፣ ለአገር የደከሙ ብዙ ዋጋ የከፈሉ ለመክፈልም ፍላጎቱ ያላቸው ሰዎች በእንዲህ አይነት ቦታ መኖራቸውን በደንብ እንድገነዘብ አድርጎኛል። ሰዎች አካባቢያቸው ውስጥ ያለውን ነገር ሳይሆን ከአካባቢያቸው ርቆ ተሰውሮ ያለን ነገር ማየትም አስፈላጊ መሆኑን አስተምሮኛል። ሕይወት አንድ መንገድ ላይ ብቻ አለመሆኗን በተለይ የተሰወረን ነገር ፈልጎ የማግኘት የተሰወረ ነገር የጠፋ አለመሆኑን እንዲህ አይነት ነገርን እንዳያስተውል ነው እኔ ያደረገኝ። ብዙ ሰዎች አሁንም በሀገራቸው የደከሙ አሸባሪነትን ሲዋጉ የነበሩ የሄሊኮፕተር አብራሪዎች ከኛ ጋር የነበሩ ነገር ግን ዛሬ አሸባሪ ሆነው አሸባሪ ተብለው ተፈርጀው ቤት ተዘግቶባቸው ያሉ በመከራ ውስጥ ያሉ በችግር ውስጥ ያሉ እንዲህ አይነት ሰዎች መኖራቸውን ምን ያህል የኢትዮጵያ ሕዝብ እንደሚያውቅ አላውቅም። እኔና የተሰወረ ነገር የማናውቃቸው ብዙ ነገሮች፣ ብዙ ችግሮች በሀገራችን በየጓዳ ጎድጓዳው ያሉ በተለይ በእስር ቤቶች ያለው ነገር አስከፊ መሆኑን ነው እኔ በደንብ የተረዳሁትና ያየሁት። እንደውም ይልቅስ ወንጀለኛው ውጭ ያለ ንጹህ ሰው በአብዛኛው እስር ቤት ያለ አርጌ እስካስብ ድረስ እስከ ማስብ ድረስ የደረስኩበት ነው የማየው። ከዛ ውስጥ ከተመለከትኩትና ከተማርኩት ነገር አንዱ ይሄ ነው። ሌላው ሰብአዊነትን ያዳብራል። ለሰው መኖርን፣ ለሰው መልካም መስራትን የኛን እርዳታ የሚፈልጉ ከትንሽ እስከ ትልቅ በአቅማችን ሁልጊዜ አንድ ነገር ማድረግ የምንችል መሆናችንን በደንብ ነው የተረዳሁት። እኛ ካገኘ ነው እያካፈል ነው በምንሄድበት ጊዜ እነዚህ እነዚህ ነገሮች ያዳበርንበት ነው በግሌም ያዳበርኩበት ነው ብዬ ነው የማስቡ። አድማጮች ከአቶ በቀለ ገርባ ጋር ጽዮን ያደረገችው ውይይት ሙሉ ቆይታው በእሁድ ምሽት ዝግጅታችን ይቀርባል። በተጨማሪም ውይይቱን በቪዲዮ ለመከታተል በፌስቡክ ገጻችን አት ቪኦኤ አማሀሪክ እና በድረ ገጻችን ይቀርባልና እንድትከታተሉ እንጋብዛለን። ማስታወቂያ ሳይፎን ከቪኦኤ በነጻ ሳይፎን ኤን ተብሎ ነው የሚጻፈው። በነፃ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ አጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው። በቅድሚያ በአንድሮይድ ስልኮ ለመልካም ዜና አት ሳይፎን ስሪ ዳት ኮም ኢሜል ያድርጎ ሲጻፍ እንደዚህ ነው። ኤምኢኤልኬኤኤምዘኢኤንኤአት ፒኤስአይፒኤችኦኤን ስሪ ዳት ኮም ኢሜል ይላኩ ከዚያም ሳይፎን አንድሮይድ ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜል ይደርስዎታል። የደረሰዎትን ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አማሪክ ወይም ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ሳይፎን ከቪኦኤ በነጻ አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ዜናውን ከስልሞን ክፍሌ እንሰማለን። የተባበሩት መንግስታት ድርጅት በኤርትራ ላይ የጣለውን ማዕቀብ ለማንሳት የሚያስችሉ ተጨባጭ ለውጦች አልታዩም ስትል ኢትዮጵያ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሀሳብ ማቅረቧን ትናንት መዘገባችን ይታወሳል። ኤርትራ መልስ ሰጥታለች። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር መልእክታቸው መልስ የሰጡት በኢትዮጵያ ውጭ ጉዳይ ሚኒስቴር ሚኒስትር ዴታ ወይዘሮ ሂሩት ዘመነ ላቀረቡት ጥሪ ነው። ይልቅስ በተባበሩት መንግስታት የተደገፈውን የአልጀርሱን የሰላም ስምምነት በመጣሷ ልትቀጣ የሚገባት ኢትዮጵያ ናት ሲሉ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትላንቱ የትዊተር መልእክታቸው መልስ ሰጥተዋል። የዓለም የጤና ድርጅት በኮንጎ ዲሞክራሲያዊ ሪፑብሊክ ተቀስቅሷል ያለውን ከባድ የኢቦላ ወረርሽ ለመዋጋት እየተዘጋጀ መሆኑን ዛሬ አስታውቋል። ባለፈው አንድ ወር ጊዜ ውስጥ ፒኮሮ ወረዳ ውስጥ የሞቱትን 17 ጨምሮ 27 ሰዎች የደም ማስተፋት ምልክት ባለው ኃይለኛ ትኩሳት መያዛቸውን የዓለም የጤና ድርጅት ትላንት መግለጹ ተዘግቧል። የደቡብ ሱዳን ፕሬዚደንት ሳልቫኪር የሀገሪቱን ብሔራዊ ባንክ ዋናና ምክትል ገዢዎች ከሥራ አባረዋል። ለወሰዱት እርምጃ የሰጡት ምክንያት ግን የለም። ለሰዓቱ ያለን ዜና ይሆኑ። አድማጮች ለሳምንቱ የረፍት ቀናት መግቢያ ወዲሁም ለዝግጅታችን ማብቂያ የስንብት ዜማ ለመጋበዝ ጊዜ አግኝተናል። ተከታዩ የግርማ ተፈራ ዜማ ነው መሰናበቻችን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች ታዲያ ነገ ቅዳሜ ይጠብቃችኋል። ይሄን ሙዚቃ ስናበቃ ወይም ስናጠናቀቅ የትግርኛ ስርጭት ቦታውን ይረከባል። ያስተናግናችሁ ከባልደረባ ሰለሞን ክፍሌ ጋር አሉላ ከበደ ከአቀናባሪው አብርሃን ኃይሉ ጋር እንዲሁም ከሌሎች ባልደረቦቻችንና ከስርጭት መሐንዲሱ ከዋና አዘጋጅዋ ትዝታ ብላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። መልካም ምሽት። ከግርማ ጋር ቆዩ።

انتشان زا يسايش يغير